የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ሄሚኔግሌክትን ሲተነጥ ውስጥ ላይ ኢሞሽናሊ ሲመልሱ እንዳዩት ሪፍሌክት ያደረጉባቸው ነገሮች አሉ እና ይሄም ሰዎቹ የመዳን ወይም ከኮማ የመውጣት ቻንሳቸው ይሄን ያህል ነው ወይም ይሄን ያህል ነው የሚል ለመላመት ታስቀምጠዋል። እና ይሄ በጣም የሚደንቅ ነገር ነው። አንድ ሰው የቀኝ ፓሪት አሉ ብለህ በስትሮክም በእጢም በተለያየ ምክንያት ጉዳት ሲደርስበት መጀመሪያ የምናስታውለው ምንድን ነው? የራሳቸውን ሰውነት አለማወቅ ይመጣል። ጥናቱ ላይ ደግሞ በግልጽ እንደተቀመጠው ሰዎቹ ሳህን ላይ እንኳን ሲበሉ ግራኛውን ሳህኑን አይለዩትም። በግራ በኩል ልብስ መልበስ አይችሉም። ሲሄዱም በግራ አካባቢያቸው ስለማያዩ ደጋግመው መጋጨት ይገጥማቸዋል። የአንጎል ቀዶ ሕክምና ባለሙያው ዶክተር አብዲ ኤርሞሎ እና የነርቭ ሐኪሙ ዶክተር ያሬድ ዘነበ ናቸው የሰማችኋቸው። አንድ አዲስ በአንጎል ላይ ያተኮረ የቅርብ ጊዜ ጥናት የፈነጠቀውን ከተነተኑበት ሙያዊ እይታ የተወሰደ ነው። ስራዬ ቦታ ዛኔ በጣም ጥሩ ነበረ ነው። ስኬጁሌም ጥሩ ነበር። ከቤት መስራት ችል ነበር እና የዛን ሰሞን እንደውም አለቃዬ ጠርታኝ ደሞዝ ጭማሪም በዛ ላይ ደግሞ ፕሮሞሽን እና ወደ ሌላ ትሬኒንግ እና ወደ ተሻለ ፖዚሽን እንደምሸጋገር የነገረችኝ ቀን ነው። ይህንን ውሳኔ ወስኜ ወደ ምሳል ለዓመታት ተሰራበት የነበረውን የኢንፎርሜሽን ቴክኖሎጂ ሙያዋን እርግፍ አድርጋ ትታ ሀብላ የሕክምና ሳይንስ ልታጠና ወደ ትምህርት ቤት ለመግባት የወሰነችው ወጣት ናት። የቅድሞዋ የቴክኖሎጂ ባለሙያ የዛሬዋ ሐኪም ዶክተር ሲሃም መሀመድ አብራን ታመሻለች። ንጉሴ አክሊሉም በራዲዮ መጽሔት ቅንብሩ በአንድ ዕለት ላይ ያተኮረ ቅንብር ይዞ ቀርቧል። እሁድ፣ ሐምሌ ሰላሳ 2015 ዓመተ ምህረት ጤና ይስጥልን። እንደምንሰነበታችሁ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኒጀር ወታደራዊ መሪዎች በመፈንቅለ መንግስት ከስልጣን ያስወገዷቸውን የቀድሞ ፕሬዝደንት ወደ ስልጣን እንዲመልሱ በምዕራብ አፍሪካ የኢኮኖሚ ሕብረት ኤካዋስ በማስጠንቀቂያ ያስቀመጠው ቀነገደብ እየተጠናቀቀ ቢሆንም አደርገዋለሁ ያለው ወታደራዊ ጣልቃ ገብነት ለቀጠናው አስጊ በመሆኑ ተጨማሪ የሰላም አማራጮችን እንዲመለከት ብርቱ ጥያቄዎች እየቀረቡለት መሆኑ ተነገረ። የጎረቤት አገር ናይጄሪያ የህግ መወሰኛው ምክር ቤት የኤኮዋስን እቅድ ተቃውሟል። ይልቁንም ምክር ቤቱ የኤኮዋስ የወቅቱ ፕሬዚደንት የሆኑት የናይጄሪያ ፕሬዚደንት ከሀይል ውጭ ሌሎች አማራጮችን እንዲያፈላልጉ አሳስቧል። የኤኮዋስ አጎራባች አልጄሪያና ቻድ ለሰላማዊ መንገዶች ጥሪ አቅርበዋል። በወታደራዊ አገዛዝ ስር የሚገኙ ማሊና ቡርኪና ፋሶም ወታደራዊ ጣልቃ ገብነት ማለት እንደታወጀ ጦርነት ነው ብለዋል። መፈንቅለ መንግስቶቹ በበዙበት የእስልምና አክራሪዎች የገነኑበትና የሩሲያና የቫግነር ቅጥር ወታደሮች በገቡበት ምዕራብ አፍሪካ ውጥረት መስፈኑ ተነግረዋል። የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቀነ ጳጳሳት አቡነ ፍራንሲስ በፖርቱጋል ዋና ከተማ ሊዝቦን ውስጥ ዓለም አቀፍ መንፈሳዊ ጉባኤ ተስፋ አለኝ በሚለው መሪ ንግግራቸው ለዓለም በተለይም በዩክሬን ሰላም እንዲሆን ማሳሰባቸውን የቫቲካን ባለስልጣናት አስታውቀዋል። ለስድስት ቀናት በቆየውና አንድ ነጥብ አምስት ሚሊየን ወጣቶች በተሰበሰቡበት በዚሁ ትልቅ ዓለም አቀፍ ጉባኤ የመዝጊያ ስነ ስርዓት ላይ የ86 ዓመቱ ፍራንሲስ ወጣቶች ለሰላምና ፍቅር እንዲጸልዩ አሳስ As ፍራንሲስ በንግግራቸው የተከበራችሁ ወዳጆቼ፣ ይህ አዛውንት ለእናንተ ለወጣቶቹ በውስጥ የተሸከምኩትን ህልም እንዳካፍላችሁ ፍቀዱልኝ። የሰላም ህልም ነው፣ ወጣቶች ለሰላም የሚጸልዩበት ህልም ነው፣ በሰላም እንዲኖሩ የወደፊቱን ሰላም እንዲገነቡ የሚያሳስብ ህልም ነው ብለዋል። ወደ የአገራችሁ ስትመለሱም እባካችሁ ለሰላም ጸልዩ። እናንተ የዓለም ሰላም ምልክት ናችሁ። ከዚህም በላይ የተለያዩ ብሔረሰቦች ቋንቋዎችና ታሪኮች ከተለያዩበት ይልቅ እንዴት እንደተሳሰሩ የምታመላክቱ ናችሁ። እናንተ የተለያየው ዓለም ተስፋዎች ናችሁ ብለዋል ፍራንሲስ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዓለም የሴቶች እግር ኳስ ዋንጫ የጥሎ ማለፍ ውድድር ዛሬ ስዊድን ዩናይትድ ስቴትስን አምስት ለአራት በሆነ የመለያ ምት አሸነፈች። ሁለቱ ቡድኖች በዛሬው እሁድ ጨዋታቸው በተጨማሪው ሰዓት ሳይቀር ዜሮ ለዜሮ ሆነው ባለመሸናነፋቸው የመለያ ምት መሰጠቱ ታውቋል። የስዊድን ተጫዋቿ ሊና ህርቲግ የመታቻት አወዛጋቢ ኳስ በዩናይትድ ስቴትስ በረኛ ከመረቡ ተርፋለች። ይሁን እንጂ በረኛዋ ተፍታ እንደገና ወደ ውጭ የመለሰቻት ኳስ ከጎሉ መስመር ወደ ውስጥ ዘልቃ በመግባቷ በድጋሚ ማጣራት ተረጋግጦ ስዊድን አሸናፊ ሆናለች። የዩናይትድ ስቴትሷ ሶፊያ ስሚዝ ለአራተኛ ጊዜ የዓለም ዋንጫ ባለቤት የማድረግ እድል ብታገኝም ጎሉን በመሳት ኳሷን ከጎሉ አናት ወደ ውጭ ልካለች። የስዊድን በረኛ ዘኪራ ሙሶቪክ ዩናይትድ ስቴትስ የተሞከሩ 11 ያለቀላቸው ጎሎችን በማትረፏ ጀግና ተብላለች። በትናንቱ ጨዋታ ኔዘርላንድ ደቡብ አፍሪካን ሁለት ለዜሮ አሸንፋለች። እንግሊዝና ናይጄሪያ፣ ዴንማርክ ከአውስትራሊያ ዛሬ ሌሊቱን ይገጥማሉ። በመጨረሻም የቴስላና የኤክስ ባለቤት ኢላን ማስክ ከሜታ ፌስቡክ ባለቤትና ስራ አስፈጻሚ ማርክ ዙከርበርግ ጋር በማህበራዊ ሚዲያ በቀጥታ የሚተላለፍ የቡጢ ፍልሚያ ሊያደርጉ መሆኑን ዛሬ ተናገሩ። ማስክ ይህን የተናገሩት ቀድሞ ትዊተር ይባል በነበረውና አሁን ኤክስ ተብሎ በሚጠራው ገጻቸው ላይ ነው። ጎምቶዎቹ የማህበራዊ ሚዲያ ሰዎች በላስ ቬጋስ በሚደረገው ማርሻል አርት የተቀላቀለበት የቡጢ ፍልሚያ ኬጅ ፋይት ለማድረግ ካለፈው ሰኔ ጀምሮ ሲሞካከሩ መቆየታቸውን ሮይተርስ ዘግበዋል። የዙክና ማስክ ፍልሚያ በኤክስ ላይ በቀጥታ ይተላለፋል፣ ከሱም ጋር ተያይዞ የሚገኘው ገቢ በሙሉ ለአርበኞች በጎ አድራጎት ይውላል ሲሉ ዛሬ እሁድ ማለዳው ላይ የተናገሩት ማስክ ተጨማሪ ዝርዝር አልሰጡም። የፍልሚያው ትርጉሙ ምንድን ነው? ተብለው በኤክስ ተጠቃሚ የተጠየቁት ማስክ ይህ የሰለጠነ የጦርነት አይነት ነው፣ ወንዶች ጦርነት ይወዳሉ ሲሉ መልሰዋል። ማስክ ይፋ ስላደረጉት መረጃ አስተያየት እንዲሰጥ የተጠየቀው ሜታ ምላሽ አለመስጠቱም ሮይተርስ አስታውቋል። ይሁን እንጂ የ39 ዓመቱ ዙከርበርግ እና የ51 ዓመቱ ማስክ በየፊናቸው ልምምድ እያደረጉ መሆኑን ዘገባው አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። በድጋሚ ጤና ስጥልን፣ እንደምናመሻችው ክብራትና ክፍራን አድማጮቻችን። እሁድ ሐምሌ 30 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች ቆንጆ ይታይና አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ጠፍተናል። አውቶቡሱ አመለጠኝ። ረሳሁት፣ መቼ ነበር ከባህሩ ጥግ ተነስቼ መጠለያ የገባሁት? እርጥበቱ ቢተንም ጸጉሬ ጨው እንደ ላሰ፣ አመድ እንደ ለበሰ። ሌሎቹ አብሮኝ ሳይሆኑ እንዴት ዘልቀው ይሆን? እናቴን ትቻት ስመጣ ምንድን አልማ ይሆን? አውቶቡሱ አመለጠኝ ምን ያክል ጊዜ ልታገስ? የምጠብቀው አውቶቡስ ሌላ ጋይ ጥለኝ ይሆን? ፈጽሞ ያጠፋኝ ይሆን? ምን ቦታ ላይ ነኝ ያለሁት? አጉል ሀገር ነው የደረስኩት። የት እንደምሄድ አላውቅም። ያደረግኳቸውን ጫሞች በምግብ ልለውጣቸው? ካርታውን ከቶ አላገኘው። የውስጥ ፍኖት ጨለማ፣ የአዲስ መንገዶች ሻማ ችን ጠፍተናል በሚል ገጣሚና ሳሊ ከበደች ተክልአብ ስለ ስደት ከጻፈቻቸው ግጥሞች ያገኘነውን ነበር ያሰማ ያሰማናችሁ ከበደችን ለግሩም ግጥሟ እናመሰግናለን አሁን የመክፈቻዋን ስልት እናስከተለ ፍቅርሽ ልኖራ አብሬ እድሜ ማምሻ ድረስ ምስኪ መስል ተጉሬ እንደ ወይ ተወዳጅ ነሽ፣ በቀን በቀን እንደ ወይ ጣምሽ ልዩ፣ በቀን በቀን ቆንጅት ጥያቄ እንዳለኝ የሚያሳብቅ ይመስላል። በዚህ ሰዓት የሚከታተሉ አድማጮቻችንም እርስ በእርሳቸው መጠያየቅ ይችላሉ። አሁን የምናነሳውን ሀሳብ ለመሆኑ ሀሳብ ማደሪያው የት ነው ትያለሽ? መዋያውን ማምሻውንና ማደሪያውን ባውቀው የት በደረሱ ማደሪያ ሲኖረው አይደል ወይ? ጥሩ ብለሻል። አንዴ ኮብብላ ሀሳብ መንገድም ሊያደርግህ ይችላል። በአንተ ውስጥ ያልፋል። በትክክል መንገድ ያደርገናል። ለዚህ ነው የሀሳቡን ነገር ብዙም አያደርሰን እና የቆዶም ደግሞ እንደው ልብ ብሎ የሚያልፈውን ሀሳብ ስናስብ በእውን የምናየው ግን ወይም እያደረግን ያለው ነገር ተመክሮ የሚባለው በአይናችን ከምንመሰክረው ነገር ጋር ያለውን ነገር የምንረዳበት ማወቅ ማሰላሰላችን አንጎል ውስጥ የሚከተብበት ቦታ አለ ወይ የሚለውን የሚመለከት ነው። ጥሩ እንግዲህ አሉላ ያነሳኸው ነገር ረቀቅ ወዳለ ጉዳይ እያስገባን ይመስላል። አንድ አዲስ በአንጎል ላይ እያተኮረ የቅርብ ጊዜ ጥናት ነው ይህንን ጉዳይ የመረመረው አይደልም? ትክክል ቆንጅት የእስራኤሉ የእስራኤሉ የሄብሩ ዩኒቨርሲቲና የዩናይት ስቴትሱ የዩሲ በርክሌ ዩኒቨርሲቲ በጋራ ያጠኑት ጥናት ግኝት ነው። ስለ አንጎል ማወቅ ሳይንስ የመሆኑን ያህል ዘና ባለ ስሜት ስለ ራስና ስለ አካባቢ መረዳት ለጠቅላላ እውቀትም የሚያግዝ ነውና የጥናቱን ምንነትና አንደምታ እንዲያስረዱን ሁለት የመስኩ አዋቂዎችን ጋብዘን አወያይተናል። ወደ ወጋችን እንውሰዳችሁ የአንጎል ነገር የስፔሻላይዝድ ሆስፒታል ኒሮሰርጅን ነኝ እና እንዲሁም የዲፓርትመንት ሄድ ነኝ። እሺ፣ አመሰግናለሁ። ዳሬክ ዘነበ እባላለሁ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ በነርቭ ሕክምና ክፍል ትምህርት ቤት ውስጥ የነርቭ ሐኪም እና የትምህርት ክፍሉ ኃላፊ እንዲሁም በኮግኒቲቭ ኒሮሎጂ ደግሞ ሰብስፔሻሊስት ነኝ። አመሰግናለሁ በድጋሚ እንግዶች ሄዱ። በእንግሊዝኛ ኮንሽስ አዌርነስ የሚለውን በግርድፍ ትርጉሙ ዙሪያ ገባችንን ማወቅ፣ አካባቢያችንን መለየትና መረዳታችንን፣ ለመሆኑ አንጎላችን ውስጥ ተከትቦ የሚቀመጥበት የትኛው ስፍራ ነው ወይም የት ነው የሚገኘው፣ አንጎል ውስጥ ቦታ አለው ወይ የሚለውን ጥያቄ ለመመለስ የሞከረ በኢየሩሳሌሙ የሄብሩ ዩኒቨርሲቲ ና በዩናይት ስቴትሱ የዩሲ በርክሌ ዩኒቨርሲቲ በጋራ የተሰራ ጥናት ግኝት ነው መነሻችን። ስትሮክ የሚባለው አንጎል ውስጥ የደም ስር መዘጋት ሲገጥም የሚፈጠሩ ሁኔታዎችን ያነሳል። የሚጥል በሽታ ወይም ኤፒሌፕሲ የምንለውንም በሽታ ይመለከታል። በቅድሚያ አንጎል ውስጥ እነኚህ ነገሮች የቱ ጋር ነው የሚታዩት የሚለውን በዚህ ጥናትም የታየውን ከማየታችን በፊት አንዳንዴ ተወራራሽ አንድ ቃልም አድርገን የምንጠቀማቸው ነገር ግን የተለያዩ ሁለት ነገሮች አንጎል ስንል በእርግጥም ቅርብና ቀላል ይመስላል። ነገር ግን አንጎል ስንል ምን ማለታችን ነው? በእንግሊዘኛው አጠራር ማይንድ የሚሰኘው ህሊናስ ምንድን ነው እነኚህን በወጋችን ውስጥ ደጋግመን የምናነሳቸው ነገር ግን አንዳንዴ በተዛባ መንገድ የሚጠቀሱ ነገሮች በቅጡ በመረዳት ብንጀምር እንደ ትውውቃችሁ ልቀጥል ዶክተር አብዲ ከርሶ ልጀምርና ዶክተር ያሬድ ይሄድ በጣም አመሰግናለሁ አሉላ አንጎል ስንል እንግዲህ ይሄ ፊዚካል ፓርቱን ወይም የሚዳሰሰው ወይም በመንቀጣት በመዳሰስ የሚታየው አንጎል የሚባለው ክፍል ነው። ያ ይሄ ስትራክቸር ያለው ፊዚካል ቢንግ ያለው ፓርት ነው። ማይንድ ግን ስንል ህሊና ህሊና ስንል ኮንሽስ ማንነታችን ወይም ደግሞ በዚህ በአሁን በአንጎል ከምንለው ፓርት ኢንተርፕሬት ተደርጎ ለመግለጽ ትንሽ ያዳግታል። ያሬድ እዚህ ላይ በደንብ ሊያግዘኝ ይችላል፣ የሚወጣው አውትፑት ይመስለኛል። መልካም። ሁለቱን ደጋግመን የምንመለከትባቸው ጥያቄዎች ውስጥ ስለሚነሱ አድማጮች በደም ሳሳው አንጎልና ህሊናን ወይንም ብሬን እና ማይንድን አንድ አድርገው እንዳያዩ ያህል ነው። ዶክተር ያሬድ እርስም የሚያክሉት ነገር ካለ ወደ ዋናው ፍሬ ነገር ከመዝለቃችን በፊት። እሽ። አሉላ ዶክተር አብዲ ካለው ለመጨመር ያህል ብሬንና ማይንድን ወይ አንጎልና ህሊናን ለመለየት ባጭሩ ወይ ኮምፒውተራችንን ወይ ስልካችንን ማየት ነው። ራሱ እቃ ወይ ስልካችን ሃርድዌር ወይ ቁሱ ሲሆን እሱን ራን ለማድረግ ደግሞ እሱ እንዲሰራ ደግሞ የሚያግዘው ሶፍትዌር አለ። ስለዚህ ያ አእምሯችን በእጅ የሚዳበሰው ብሬን የሚባለው ነገር ተናቦ ተግባብቶ ዓለምን የምናየውን ነገር አእምሯችን ውስጥ ኢሜጅ እንዲፈጠር እይታችን በስሜቷ የሚገቡት ነገሮች ሁሉ ተደማምሮ ደግሞ አዌር እንድንሆን የሚያደርገን አንዱ አካል ነው። ስለዚህ ኮንሽስነስ ሁለት ኮምፖነንት አለው። አንድ ሰው ሕሊና አለው ሲባል መንቃት ያስፈልገዋል። ከነቃ በኋላ ደግሞ አካባቢውን ለይቶ ወይም ከሱ ጋር መግባባት ወይ ተግባቦት መፍጠር መቻል አለበት። ስለዚህ ሆስፒታል ውስጥ አንዳንዴ ሰዎች ይነቅተው ግን የማይግባቡ ሲሆኑ የአንጎሉ ችግር እንዳለ ያሳየናል ማለት ነው። መንቃትም መግባባትም ደግሞ ሳይኖራቸው ሲቀር አንኮንሽስ ሆኖ የምንለው ይሆናል ማለት ነው። ስለዚህ ያ የአንጎሉ ላይ ደግሞ እክል የገጠም ሲሆን አንዱ መገለጫ ሊሆን ይችላል ማለት ነው። ለዚህ ውይይት መነሻ ወደ ሆነው ጽሁፍ ልሂድና እነኚህ ሁለት ዩኒቨርሲቲዎች ትብብር የሰሩት ጥናት የአንጎል ውስጥ የደም ስር መዘጋት ወይንም ስትሮክ የሚባለው የገጠማቸው ህሙማን ሀያ አምስት በመቶ የሚሆኑት በእይታ መነጽራቸው ካረፈው ነገር ከፊሉን ያህል አያዩም ይላል። አንጎል ውስጥ የደምስር መዘጋት በሚያስከትለው ጉዳት የቀኝ አንጎሉ የተጎዳ ሰው ምሳሌ ያቀርባል። ከፊት ለፊቱ ካለ ገበታ ላይ የቀረበለትን ምግብ በቀኝ በኩል ያለውን ብቻ ያይና እሱን ብቻ ይመገባል። ዩኒላተራል ኔግሊጀንስ ይለዋል በእንግሊዝኛው ቃል መርጦ እንደ መርሳት አይኑ ማየቱን የሚያስታውቅ ነገር በምርመራ አግኝተዋል። ነገር ግን ጨርሶ ስለመኖሩ እንኳን እንዳልተረዳ እንዳላገናዘበ ያሳያል። ስለዚህ ይሄ ማወቃችን የቱጋ ነው፣ የትኛው ጭንቅላታችን ክፍል ውስጥ ነው ያለው የሚለውን ለመመልከት የሞከሩበት ነው። እንደው በጠቅላላ ጥናቱ ከታዘባችሁት ብንነሳ፣ ዶክተር አብዲ ምን አዩ በዚህ ግኝት? ኋላ ተግባራዊ ጠቀሜታውንም አንዳንድ ነጥቦች እናነሳለን። በጣም አመሰግናለሁ አሉላ። እዚህ ግኝት ላይ ያንጸባረቀው ያዩት ስለ ሄሚ ኔግሌክት ነው፣ በተደጋጋሚ ያነሱት እና ከዛ ላይ ከዛ ለቀመነሳቴ በፊት ስለ አንጎል ፓርቶች የተወሰኑ ፓርቶች አምስት ፓርት አለ። ሜጀርሊ ዋና ይሄ ኮንሽስ ነገሩን ኢንተርፕሬት የምናደርግበት ፓርት ማለት ነው። ፍሮንትታል ሎብ የሚባል አለ። ፓሪታል ሎብ፣ ቴምፖራል ሎብ፣ ኦክሲፒታል ሎብ። አንዳንዴ ደግሞ ኢንሱላር ሎብ የምትባል በፍሮንታል በፓሪታል ና በቴምፖራል ሎብ ስር ወደ ውስጥ ገብታ የምትገኝ ክፍል አለች። ከእነዚህ ክፍሎች ደግሞ ሜልዲ ፓሪታል የምንለው ፓሪታል ና ቴምፖራል ሎብ አሁን እዚህ ሪሰርች ላይ ባዩት ሄሚኔግሌክት ጋር የተያያዘ ጉዳይ አላቸው እና አንድ ሰው የግራ ፓርት አክቲቪቲውን በቀኝ ብሬናችን ኢንተርፕሬት ይደረጋል። የተወሰነ ደግሞ የቀኝ ፓርታችን በግራው። በእርግጥ አብዛኞቹ የቀኝ አክቲቪቲዎቻችን ወይም የቀኝ ፓርት እይቶቻችን በሁለቱም ኢንተርፕሬት የመደረግ ቻንስ አላቸው። ለዛም ነው ብዙ ጊዜ የግራ በኩል ሄሚኔግሌክት ወይም በግራ በኩል ያለውን ነገር ሪኮግናይዝ ያለማድረግ ያለማገናዘብ የሚሉት ቅድም ስታነሳው በግራ በኩል ያለውን አክቲቪቲ ለምሳሌ ፕሌት ቢቀርብላቸው በግራ በኩል ያለው ፕሌት ምግብ አያገኙትም ወይም አይበሉትም። በቀኝ በኩል ያለውን ብቻ ይበሉና ኢቨን ሩቧቸው መብራት እንኳ እየፈለጉ ያንን አያገኙትም። ወይም በግራ በኩል ያለ በርም ምንም ቢሆን ሊገሳቸው ይችላል፣ አያዩትም፣ አያገናዝቡትም። ሰው እጃቸውም ሰውነታቸውም ቶታል ኔግሌክት ያደረጉታል፣ ይረሱታል፣ አያስተውሉትም ማለት ነው እና ይህንን ፓርት ደግሞ ሜንሊ የሚመለከተው ቅድም ካነሳዋቸው ክፍሎት ፓራታል ፓሪቶ ቴምፖራል ሪጅን ላይ ወይም ደግሞ ፓሪታል ሎክ ከሚባለው ወደ ፖስት ፓርቱ ላይ ያለ ሪጅን ይህንን ይመለከተዋል። በእርግጥ ስትሮክ ብቻ ሳይሆን ቲም ሊሆን ይችላል። አንዳንዴ ደግሞ ከአደጋ ጭንቅላት አደጋ ጋርም ተያይዞ ሊከሰት ይችላል። እዛ አካባቢ ሚኖር ሊዥን ማንኛውም ቲም ይሁን ምንም አይነት ነገር ሊያመጣው ይችላል። ብዙ ጊዜ ግን ጥናቱም ላይ እንዳሳየው ብዙ ጊዜ ስትሮክ ፔሽንቶች ላይ ይታያል ማለት ነው። ጥናቱ ላይ በጣም ትን ካረገኝ ነገር ሄሚኔግሌክትን ሲተነትን ከዛ በኋላ የወሰዷቸው የተለያዩ ፔሽንቶች ላይ ያዩቸው ነገሮች አሉ እና ከዛ ውስጥ ላይ ውስጥ ላይ ኢሞሽናል ግን ሪስፖንድ ሲያረጉ ወይም ኢሞሽናል ኮምፖነንቱ ላይ ኢሞሽናል ሲመልሱ ያ ነገር እንዳዩት አይነት ነገር ሪፍሌክት ያደረጉባቸው ነገሮች አሉ እና ይሄም ወደፊት ሜቢ ኮማ የሆኑ ሰዎች ላይ ያንን ብሬን አክቲቪቲ ወስዶ ሜቢ ሰዎቹ የመዳን ወይም ከኮማ የመውጣት ቻንሳቸው ይሄን ያህል ነው ወይም ይሄን ያህል ነው የሚል ሊያመጣ ይችላል የሚል መላምት አስቀምጠዋል። እና ይሄ በጣም የሚደንቅ ነገር ነው። እኔ የተረዳሁት እነዚህም ፖይንቶች ነው። መልካም። ዶክተር አብዲ ጥሩ አድርገው ለሩቅላል ለሳይንስ ራቅላል ነው በምንረዳበት መልኩ አሳይተውናል። አንጎል ውስጥ ክፍሎችን መረዳት በራሱን የቻለ ጊዜ የሚጠይቅ ነው። ዶክተር አብዲ ካቆሙበት ቢቀጥሉ ዶክተር ያሬድ ቅድም የአንዱም ብቻ ነጥሎ የሚያወሳቸው በሕክምናው ቋንቋ የጠሩት ሄሚ ኔግሊክት ያሉት ወይም ዩኒላተራል ኔግሌክት የተባለው አንዱን ጨርሶ እስከናካቴው አለማየት ወይንም ማገናዘብ አለመኖሩን የሚያሳይ ምንም እንኳን አንጎል ውስጥ ማየታቸውን የሚያስረዳ ማስረጃ ቢገኝም፣ ለምሳሌ ፎቶግራፍ ቀርቦላቸው በቀኝ በኩል ያሉትን ብቻ ማየት ሊችሉና በግራ በኩል ያሉትን እስከናካቴው ላያቸው መቻላቸው የሚገርም አይነት ስሜት ይፈጥራል ለተራ ሰው ከሳይንሱ ለራቀውና፣ እርሶስ እነኝህን እንዴት ነው የተመለከቱት? አመሰግናለሁ አሉላ እንግዲህ ዶክተር አብዲ በደንብ ገልጾታል አብዛኛውን በተለይ ከኒሮአናቶሚ ወይ ከአፈጣጠሩ ጋር አያይዞ በደንብ ለመግለጽ ሞክሯል ምናልባት ለመጨመር ያህል አንዳንድ ፖይንቶች ከዛ በተያያዘ አንድ ሶስተኛው የአንጎል ክፍል የእይታ ክፍል ነው ተብሎ ይታሰሉበት ላይ ቅድም ዶክተር አብዲ የገለጸው ሆስፒታል ሎ በሚባለው ፓርት እይታ መጀመሪያ ከዓይናችን መጡ ብዙ ሰው በዓይኑ አየ ይባላል፣ ግን ዓይናችን እንደ ሌንስ መልዕክት ወይ ጨረር ከማስተላለፍ ውጪ እይታ የሚጀምረው የዓይናችን የኋለኛው ክፍል ወይ ሬቲና ላይ ይነሳና ያ መልዕክት ተጉዞ በቀኝ አካባቢያችን የምናየውን የግራ አንጎላችን በግራ ደግሞ የምናየውን በተቃራኒ የቀኝ አንጎል አይቶ የመረዳት አቅም አለው። ግን ያየነውን ነገር ምንነቱንና ማንነቱን ለመለየት ደግሞ ኦክሲፒታሉ ብቻውን አይሰራም። ስለዚህ አንድ ነገር አይተን በቀኝ በኩል ቀኝ እጅ እንዳለ ለመለየት በግራ በኩል ያለው አንጎሌ መጀመሪያ ለፓሪት አሉ መልዕክት ይልካል። ስለዚህ ፓሪት አሉ ላይ ምንድን ነው የሚሰራው? ምንድን ነው ሄር ነው የሚለው ወየት እንዳለ ነው የሚያሳየን። ስለዚህ የግራ አንጎላችን የቀኝ ከባቢያችንን የመለየት የቀኙ ደግሞ የግራን የመከባቢን የመለየት እድል አለው። ከዛ ደግሞ ዝቅ ሲል ቴምፖራሎ የሚባለው ደግሞ ያየነው ነገር ምንድን ነው የሚለውን ለመመለስ ያግዘናል። ስለዚህ በቀኝ ከባቢ ላይ ያየሁት ነገር እጄ ነው ሳህን ነው፣ እስክሪቢቶ ነው የሚለውን አይምሯችን እንዲረዳ እና ብለዛ መልስ እንድንሰጥ ያግዛል። ከዛ በተጨማሪ አይምሯችን እንግዲህ በተለይ ከአለፉት በሀያኛው ክፍለ ዘመን መጀመሪያ ላይ በተደረጉ ትልልቅ ጥናቶች ይሄ ሌሽናል ስታዲስ የሚባል አንጎል ላይ በደረሱ የተለያዩ ጉዳቶች እና ቁስለቶች የአንጎልን ስራ ለመለየት ታስቧል እና ግራና ቀኝ አንጎላችን በተወሰኑ ስራዎች ላይ ስፔሻላይዝ እንዳደረጉ ይታሰባል። ስለዚህ ብዙዎቻችን የምናውቀው የግራንጎላችን የቋንቋ ችሎታችንን ወይ የመናገር ችሎታችንን እንደሚቆጣጠር ብዙ ሳይንስ ያረጋግጣል። በተለይ ዘጠናና ዘጠና አምስት በመቶ በምንሆኑበት በቀኝ እጅግ በምንጽፍ ሰዎች ላይ የግራንጎል አንጎል ዶሚኔት ያደርጋል። እስቲል በግራ እጅ እንኳን በሚጠቀሙት ሰዎች ላይ ከስልሳ በመቶ የማይተራነሱት እስቲል የግራንጎላቸው ነው ለቋንቋ የሚያገለግለው። ስለዚህ ይህን አይነት ስፔሻላይዜሽን አለ። ቅድም በተነሳንበት ጥናት ረገድ እንግዲህ ይሄ ስለ ስፓሻል ኔግሌክት ወይ ፌቢ ስፓሻል ኔግሌክት ስናወራ ከባቢያችንን ከመለየት አንጻር የፓሪታሎ አለ ትልቅ ስራ እንዳለው ዶክተር አብዲ አስረድቶናል። ግን ልዩነቱ ደግሞ ምንድን ነው? የግራንጎላችን ፓሪታሎ በግራም በቀኝም ያለውን ከባቢ የማየትና የመለየት እድል አለው። ስለዚህ አንድ ሰው የግራንጎሉ የግራንጎላችን የቀኙ ነው በዋናነት ከበር የሚያደርገው የቀኙ ግን የግራንም የቀኝንም ነው ከመር የሚያደርገው። ስለዚህ ልዩነቱ እዛ ላይ ነው። አንድ ሰው የግራን ጎሉ ቢቆስል ወይ የግራ ፓሪታሎቡ ቢያጣ የቀኝ ፓሪታሎ ሁለቱንም ከመር አድርጎ ስለሚሰራ ኔግሌክቱ ኖቲስ አናደረገው። በተቃራኒው ግን የቀኙን ፓሪታሎ ብናጠቃው የግራውን ከመር አድርጎ ስለሚሰራ፣ በተቃራኒው ግን ግራው ደግሞ ቀኙን ስለሚያግዘው፣ ቀኙን የተጎዳበት ሰውይ በግራ በኩል ያለው መለየት አይችልም። ለዚህ ነው ሄሚ ኔግሌክት በብዛት የሚከሰተው በግራ ከባቢያችን ላይ ነው። ስለዚህ አንድ ሰው የቀኝ ፓሪታል ሎብ ላይ በስትሮክም በእጢም በተለያየ ምክንያት ጉዳት ሲደርስበት መጀመሪያ የምናስተውለው ምንድን ነው? አኖሶግኖዚያ ወይ ደግሞ የራሳቸውን ሰውነት አለማወቅ ይመጣል። ስለዚህ የሰነፈውን ሰው እንኳን ሰውነት አሳዬን ብትለው ሰውዬው እጁን ለማንቀሳቀስ ወይ የደከመ መሆኑ ያልታዘዝ ያለውን ሰውነት መለየት ላይችል ይችላል። ቅድም እንደተባለ ወይ ጥናቱ ላይ ደግሞ በግልጽ እንደተቀመጠው ሰዎቹ በግራ በኩል የተቀመጠው ሳህን ላይ እንኳን ሲበሉ ግራኛውን ሳህኑን አይለዩትም። በግራ በኩል ልብስ መልበስ አይችሉም። ሲሄዱም በግራ አካባቢያቸው ስለማይሆን ደጋግመው መጋጨት ይገጥማቸዋል። ይሄ ሁሉ ሲሆን ግን የቀኝ ከባቢያቸውን መረዳትና ማወቅ ይኖራል እና ይሄ በተለይ በጣም ከኒውሮሎጂ በተለይ ኒውሮፕላስቲሲቲ እና ኒውሮ ሪሃቢሊቴሽን ጋር በጣም ያገናኘው ምንድን ነው? ስትሮክ የገጠማቸው ሰዎች በዚህ አካባቢ በቀኙ የፓሪታል ሎብ የቆሰለባቸው ሰዎች ሪሃቢሊቴት ለማድረግ በጣም ይከብዳል። ለምን? ሰውየው ራሱ ሪኮግናይዝ አላደረገውም ሰውነቱ መሆኑ ስለዚህ ለሪሃብሊቴሽን ለፊዚዮቴራፒ ስንሞክራቸው እንደ ትልቅ ችግር ሆኖ ቢያጋጥመን አንዱ ነው እሱ ነው እና ከዛን ግን በተለይ የተለየ ጥቅም አለው ብለን እናስባለን ማለት ነው ግሩም አድማጮች በቅርብ ጊዜያቱ ጥናቶች ለተንጸባረቁት ቁም ነገሮች በጥቂቱም ቢሆን ከትንታኔያችሁ መገብየት የቻሉ ይመስለኛል ከዚህ በመጠኑ አለፍ ብንልና በአማርኛ ተዛማጅ ትርጓሚው ህቡ ስለሚባለው ህሊና በእንግሊዝኛው አጠራር ሰብኮንሽስ ምንነት ጥቂት ቁም ነገሮችን ብታካፍሉን። ስለ ህሊና ራሱ ብዙ ማወቅ የምንሻቸው ነገሮች ቢኖሩም፣ ስለዚህ ህቡ ስለሚባለው ህሊና አንዳንዴ እንዲያውም ውሳኔዎችና ምርጫዎቻችን ላይ አንዳች ተጽዕኖ የማድረግ አቅም እንዳለው የሚታምነው በነቃው አእምሯችን ከምንቆጣጠራቸው ነገሮች ባሻገር ላለው ተጽዕኖ እንደ ምክንያት ስለሚነገረው ብታስረዱን። ዶክተር ያሬድ ይሄ ወደ እርስዎ ጥናት ዘርፍ የሚያዘነብል እንደመሆኑ ከርሶ ልጀምርና ወደ ዶክተር አብዲ ልሻገር። እሺ አመሰግናለሁ አሉላ። ኮንሽንስነስ የሚባል አለ። በተለምዶ ደግሞ አንተ እንዳልከው ሳብኮንሽንስ ወይ ህቡዕ ሕሊና የሚባል አለ እና ማወቅ ያለብን እንግዲህ ቅድም ትንሽ ዶክተር አብዲ አሰጡታል፣ አንጎል የሚባለውን ወይ ደግሞ አይምሯችን፣ ራስ ቅላችን ውስጥ የተቀመጠውን አንጎል ብዙዎቻችን እንደ ሩቅ አካል ነው ምና ምናልባት ስለ ልባችን ስለ ሳምባችን ቀረብ ብለን እናቋለምን። እነዚህ ነገሮች በራጅም በተለያየም አጋጣሚ ቶሎ የማየት እድል አለን። አይምሮ ግን አሁን የቴክኖሎጂ እድገት በመምጣቱ ነው እንግዲህ ማራይ ሲቲ ስካን እየተባለ አንጎል ምን አይነት አቀማመጥ አለው የሚለውን ለመለየት እየተቻለ ብዙዎቻችን እየተረዳ ነው የመጣ ነው። ይህ በሚሆንበት ጊዜ እንግዲህ የአንድ ሰው አማካኝ የአንጎል መጠን ቢበዛ ከሁለት ኪሎ እስከ ሶስት ኪሎ ያልበለጠ ወይ ከሰውነት ክብደታችን ሁለት ፐርሰንት የሆነ ግን ከሰውነታችን ደግሞ የደም ፍሰት ወይ ከልብ ከሚወጣው ደም ፍሰት ግን ሀያ በመቶ ሆን የሚወስድ ትልቅ ኤነርጂ የሚፈልግ ከባድ የሆነ የሰውነታችንን ሰው ወይ ሰው ሰው ልጅ ሰፉ ነው እንዲቀጥል የሚያደርገው የሰውነታችን ክፍል ነው። ይህ አንጎል የሚባለው ክፍል እንግዲህ በተለይ በዋና ምክድም የሚሰራበት ያለው ኮንሽስነስ የሚባለው ወይ መንቃትና አካባቢ መለየት ከሚባለው ጋር የተያያዘ ነው። ከዛ ውጭ ግን ሰብኮንሸስ በምንለው የሚካተቱት ምንድን ናቸው? አንጎላችን እየሰራ ግን በእኛ ቁጥጥር ስር ያልሆኑ ስራዎች አሉ። ለምሳሌ ያን ለማስረዳት የልብ ምታችንን፣ አተነፋፈሳችንን፣ የአንጀት እንቅስቃሴያችንን፣ የኩላሊት አሰራራችንን ማናችንም አንቆጣጠረው። ለምን ይህን የሚቆጣጠረው የአንጎል ክፍል ከኢቮሉሽን ወይ ከለውጦች በኋላ እየመጣ ወይም በሰዎች አፈጣጠር ላይ ከጊዜ በኋላ የመጣ ነው። ኮንሽንስነስ የሚባለው አቅም ግን እንስሳቶችም፣ ሌሎችም ሬፕታይሎች እና ሌሎች ህይወት ያላቸው እንስሳቶች ላይ በምናይበት ጊዜ የታችኛው ወይ ብሬንስት የሚባለው ፓርት በሁሉም ላይ አለምን በህይወት ለመቆየት ስለሚያስፈልገም ማለት ነው ይህ ሰብኮንሽንስ ሆነ። ግን ከሌላው ሰውነታችን ጋር ተናቡ መልእክት እየተቀበለን የሌላ ሰውነታችን መልእክት እየላቀ የሚሰራ ነው። ግን በአዝጋሚ ለውጥ የሰው ልጅ የላይኛው ሌየር ወይ ኮንሽስ ወይ ደግሞ ኮርቴክስ የተባለውን ነገር ዲቨሎፕ እያደረገ ሲመጣ ያ ኮርቴክስ ከሌላው አካባቢ፣ ከሌላው ሰውነት ጋር ያለውን መስተጋብር በተሻለ አቅም መስራት ስላስቻለው ሰው ልጅ አለም ላይ ወይ ምድር ላይ በፍጥረት ካለን እንስሳዎች ሀያል ተቆጣጣሪ ያለው ሁሉን ነገር መግዛት የሚችል እንድንሆን ያደረገን እሱም ነው። ስለዚህ ሰብኮንሽንስ የምንለው ከእኛ ቁጥጥር ስር በታች የሆነ ግን ኮንሽንስ ሊ ደግሞ ኢንፍሉዌንስ መደረግ የሚችል የአንጎላችን የስራ መጠን። ለዚህ ነው ብዙ ሰዎች ሰብኮንሽንስ ሊ አደረገው ሰብኮንሽንስ ሊ እንዲሆነ ስንል አውቶማቲካሊ የሚከሰቱ ነገሮች ናቸው። ስለዚህ ጠዋት ተነስቼ ወደ ስራ ሲሄድ መኪና ማሽከርከሬ ላስታወስ ይችላለሁ ግን የትኛው ግሬም እንደረገጠ የትኛው ጋር መሪ እንዳዞርኩ ብዙ ላናስታውስ እንችላለን። ምክንያቱም እነኚህ ለርንድ ቢሄቪየር ናቸው። ስለዚህ አንጎላችን ከኮንሽንስ ፓርት ወደ ታችኛው ዝቅ አድርጎ እንዲሰራ የሚያግዝበት ነው ማንባቸው ይህ እንደው በደመ ነፍስ የሚመስል ነገር ግን በራሱ በውስጣችን የሚሰሩ ነገሮችን የሚመራ አንዳንድ ጊዜ እሱን መግራት መቻል፣ በልምምድ እሱን መግራት ለውጥ ማምጣት የሚፈልግባቸው ነገሮች ላይ ተጽዕኖ ማሳደር ይቻላል የሚል አመኔታ በቅርብ ጊዜ ጥናቶች ውስጥ በስፋት እየተነገረ ነው። በእርግጥ ሰብኮንሸስን ወይም ይሄን ህቡሊና በተወሰነ ደረጃ እንኳን መግራት ይቻላል ወይ? አሁን የምስራቁን የፍልስፍና ዘይቤ የተከተሉ አሰራሮች ስር እየሰደዱ ነው። እንደሚያውቁት በምዕራቡ ዓለምና ተመስጦ ወይም ሜዲቴሽን የሚባሉትን ሌሎች ልማዶችን ትልቅ ስፍራ ተሰጥቷቸው እናያለን። ትርጉም አለው ለእርሶ በተጨባጭ ሊያመጣ የሚችለው ነገር ይታዩታል። እርግጥ ነው እንተም እንዳነሳው እንግዲህ አሁን አሁን ላይ አብዛኞቹ ጥናቶች ትኩረታቸው እየሆነ ያለው ይሄ ሰብኮንሽንስ ማይንድን ስለ ስለማንቃት ብዙ ሰዎች እሱን ስለማይጠቀሙት እሱን ከመጠቀም ጋር የሚመጡ የጤናና ከዛ ጋር የተያያዙ ሌሎች ጥቅሞች እንዳሉ አመላካቸው የሆኑ ጥሩጥሩ መረጃዎች እየወጡ ነው። እና እኔም ባለ መረጃና በቅርቡ ባጌባቸው ጥናቶች መሰረት እንግዲህ በተለይ ብዙዎቻችን አሁን አሁን ቅድም አንተ እንዳነሳው ከምስራቁ አለም ጋር የተያያዙ ብዙ ይመጡና ሜዲቴሽን፣ ዮጋ የመሳሰሉት ኤክሰርሳይሶች በዋናነት ዓላማቸው ምንድን ነው? ሰው ልጅ ቁጭ ሲል አእምሮ ብዙ ነገር ያስባል። ስለዚህ ኮንሽንስ የሆነው ማይንዳችን ወደኋላም ሄዶ ውስጥ ትውስጥ ያስባል፣ ወደፊት ደግሞ ሄዶ አዲስ ነገር ስለ ነጋችን እንድናስብ ያደርጋል። ስለዚህ በዚህ መሀል ብዙ ሰዎች ዛሬና አሁንን ይረሱታል። ያ ምን ይፈጥራል? አብዛኞቹ እንግዲህ የስነ አእምሮ ጤና ችግር የምንላቸው የውስጥ ደዌ ይብን ተያያዥ ችግሮች አሁን አሁን እየተያያዙ የመጡት አእምሯችን ባለማቋረጥ ከነ? ከኮንሽንስ ማይንዳችን ጋር አክቲቭሊ በመንጌጅ በማድረጋችን የሚመጡ የስነ አእምሮ ወይም የጤና ችግሮች እየሆኑ ስለተገኙ ነው። ነገር ግን አንጎላችን በቢሊዮኖች የሚቆጠሩ ነርቦች ከትሬን በላይ የሚቆጠር ንግግር ወይ ኮኔክሽን በመፍጠር የሚሰሩበት ስርዓት ስለሆነ አእምሯችንን በማናበብ ሪዋይር ማድረግ ይቻላል ወይ ደግሞ በሳይንሱ ኒውሮፕላስቲክ የሚባለውን እሳቤ እናመጣዋለን እዚህ ጋር ማለት ነው። እና አንድ ሰው ኮንሽንስ ማይንዱን ደጋግሞ ስለ ነገ ሲያስብ ወይ ደግሞ ስለ ዛሬ ቀን ስለሆነ ከሚጨነቅ ዛሬ ላይ አሁን አተነፋፈሱ እንዲረዳ፣ አሁን ላይ መሆን እንዲረዳ፣ ስለዚህ ኮንሽንስ ማይንዱን ሰብኮንሽንስ ካለው አእምሮ ጋር ማገናኘት ወይም ሪዋይር ማድረግ ወይ ደግሞ የተነበረውንም ደግሞ ንግግር ማጠናከር መቻል ከቻለ ምን ይሆናል? ካልመነስን መፍጠር በተለይ መረጋጋትን አሁን በጣም ቴክኖሎጂ በፈጠነበት የመረጃ ፍሰቱ በጣም በጨመረበት ዓለም ላይ ብዙ ሰዎች መኖር ካለባቸው የህይወት ፍጥነት ከቀን በላይ በፍጥነት እየኖሩ ነው። ይሄ ደግሞ አሁን ለምናያቸው ተላላፊ ላልሆኑ በሽታዎች በተለይ እኔ በብዛት እንሰራበት የኒሮዲጂነቲ በሽታዎች አንዱ አጋላጭ የሆነ የመጣ ነው እና ለሱም እንደ መፍትሄ የሚታየው ሰዎች ከሌላው ሰውነት ካላቸው ጋር መናበብ እንዲችሉ፣ ሌላ ሰውነታቸው ማድመጥ እንዲችሉ ይሄን ማድረግ ደግሞ የምንችለው ኮንሽንስ ማይንዱን መግራት እሱን ገርቶ ከሌላው ሰውነት ጋር ማናበብ እንዲችል የሚያስችለው ይሄ ኒውራል ኮኔክሽን መፍጠር ነው። ለእሱ ደግሞ ሳይንሱ በደንብ እያጠናበት ያላቸው ቅድም የተባሉት የኢስተርን ሜዲሲኖቹ ላይ በተለይ ኤክሰርሳይዝ፣ ዮጋ፣ ሜዲቴሽን ታይች የመሳሰሉ ኤክሰርሳይዞች ራሱ አሁን ሰውነትን ከእግራችን ጀምሮ እስከ አእምሯችን ድረስ ያለውን ንግግር ኮንሽንስ ሊተረድተነው እንድናደረገው እንድናረገው የሚያስችሉ ምሳሌዎች ናቸው እና ይህ ደግሞ በተለይ በእድሜያችን እየገፋ በሚሄድበት ጊዜ ጤናችንና ሰውነታችን አስጠብቀን ለመቀጠል ያላቸው ፋይዳ ጎላ ብሎ እየመጣ ስለሆነ አይ ቲንክ እሱ ነገር ጥሩ ነው ብዬ አስባለሁ። መልካም። ይሄ የሚያጓጓው በተጨባጭም ሰዎች ሊያደርጉ የሚችሉትን ነገር ማየት የሚያስችለው በእንግሊዝኛው አጠራር ኒውሮፕላስቲሲቲ የተባለው የአንጎል ሴሎች አዳዲስ መስመሮች፣ አዳዲስ ሁኔታዎችን መፍጠር መቻላቸው አንጎል አንድ የተፈጥሮ ያበቃ ሳይሆን የሚለመልም ነው የሚለው አስተሳሰብ በጣም ጋባዥ ይመስለኛል። ከመለያየታችን በፊት ግን ዶክተር አብዲ ወደ እርሶ ልመለስ ነው። የአንጎልን የውስጥ ገጽታ የማየት እድል እንዳለው ሐኪም በቀዶ ሕክምና አንጎልም ከፍቶ የማየት ስራ የሚጠብቀው ነው። እንትና አንጎልም ህብለ ሰረሰርንም ከፍቶ እንደሚያይ አኪ ሐኪም የሚገርም ይመስላል። ይሄ ተሸፍኖ የምናስበው እንግዲህ በተራ ሰው አይን ነው የማወራው እና ተሸፍኖ ይህ ሁሉ ተአምር የሚሰራ የሚመስለን ስለ መኖራችንም ስለ ህልናችንም ሁሉ ነገር የምንመራበት ጭንቅላታችን ውስጡ ምን ይመስላል የሚለው የሚያጓጓው ይመስላል። እንደው ነጭ ስብ ስጋ ብቻ ነው ወይስ እነኚህ ሁሉ ቅድም ዶክተር ያቤድ ሲሉ ነበረ በትሪሊዮኖች የሚቆጠሩ ግንኙነቶች፣ የግንኙነት መስመሮች የሚዘረጉበት በእርግጥ የሚታየው ምን ይመስላል? እና እንደው አክለው ዋና ዋና የሚሏቸውን ቅድም በአምስት ከፍለዋቸዋል እንደው ትልልቆቹን አገልግሎቶች ይሄኛው ክፍል ይሄን ይሰራል ይሄን ይሰራል ቢሉ አድማጮች የሚያስታውሱት ነገር የመጨረሻ ሀሳብ ብናደርግ በጣም አመሰግናለሁ። አሉላ እንግዲህ ያው አንጎላችን በጣም የሚገርም ብዙ ተወርቶ የማያልቅለት ብዙ ነገሮች ያሉበት ግን ትንሽ የሚመስል ክፍል ነው። በትልቁ ሲከፈል የቅድም ያነሳውን ለአምስቱ ነገሮች አንደኛው ክፍል ላይ ነው። ግን ሜንሊ በሶስት የሚከፈል ይከፈላል። ይሄ ሴረብረም፣ ሴረብለም እና ብሬንስቴም የሚባሉ ነገሮች አሉት። ሜንሊ ይሄ ሴረብረም ስንል ብዙ ጊዜ ኢሞሽን፣ መማርን፣ ሪዝኒንግን ምናምን የሚመለከቱ ነገሮች ሴረብለም ላይ ይገኛሉ። ሴረብለም ደግሞ ስንል ባላንሳችንን የምንጠብቅበት ይሄ ኮኦርዲኔሽን፣ እንደገና ደግሞ ፖስቸራችንን የሰውነት ሚዛን የሚጠብቅልን ደብለም ይባላል። ብሬንስቴም ደግሞ የሚባለው ሁለቱን የሚያገናኝ ሆኖ በተጨማሪ ደግሞ ይሄ አውቶኖሚክ የምንለው አሁን ለምሳሌ ህርት ቢታችን ኮንቲኒስ ይመጣል እና ሬጉሌት የሚደረገው በዚህ ክፍል ነው። አተነፋፈሳችን የአተነፋፈሳችን ምንድን ነው ስራት በየሬቱሙን ጠብቆ የሚሄድበት ሪቲንግ የሚመለከተው ይሄ ብሬንስቴም ይባላል። ሁለቱንም ያገናኛል ማለት ነው። ከዛ ባለፈ ያው ሴረብረም ነው ቅድም ፍሮንት አሎ ፓሬት አሎ ቴምፖራል ኦክሲፒታል እና ኢንሱላር ብዬ ያልኩት ያው ተከፍቶ ሲታይ ከለሩ ሞር ወደ ከላይ ግሬ ማተር የሚባል አለ። ከስር ደግሞ ዋይት ማተር የሚባል ነገር አለ። ግሬ ማተሩ ትንሽ ወደ ብራውን ወይም የብሮክን ዋይት ነገር የሚያደላ ነው። ያኛው ሞር ዋይት ዋይት ስትራክቸር ነው። ይሄ ስትራክቸር ከላይና ከስር የሚለው ስፓይናል ኮርድ ወይም ህብለ ሰረሰር ላይ ሲሄድ ይገለበጣል። ከውጪ ያለው ዋይት ማተሩ ነው። ከውስጥ መሀለኛው ላይ ግሬ ማተሩ ይገኛል ማለት ነው። እና በሚታይበት ጊዜ የራሱ ሽፋን አለው። ይሄ እስከሉ በሚነሳበት ጊዜ ከስር ሜኒንጅስ የሚባል ሌላ ሶስት ሌሮች አሉ። እነሱን ስናነሳቸው ነው ሪል ብሬኑ የምናገኘው አንጎል ምንለው የሚያገኘው እና አንጎሉ ወጣ ገባ ያሉ ኢሊቬሽንስ የሚመስሉ የተለያየ አይነት ስትራክቸሮች አሉት። ከዛ በመሀል ደግሞ ገባ ገባ ያለ ሰልካይ የምንለው ገባ ገባ ያለ በሁለቱ ኢሊቬሽኖች መሀል ጋይረስ ይባላሉ ኢሊቬሽኖቹ። ከዛ በሁለቱ መሀል ያለው ደግሞ ሰልከስ ይባላል። እነዛ ላይ የደም ስር ምናምን ያልፉበታል እና ግሮስሊ ይህን ይመስላል። ግን በጣም ኢንተረስቲንግ ነው። አናቶሚው ራሱ በራሱ አቀማመጡ በጣም ኢንተረስቲንግ ነው። እያንዳንዱ ሎኬሽን እንዴት አንዱ ፋንክሽን ለአንዱ ቦታ እንዴት እንደተሰጠው አንዱ ከአንደኛው እንዴት እንደ ኢንቴግሬት እንደሚያደርግ ይህን ነገር ሁሉ ስናወራ ስንንቀሳቀስ ስንበላ ጣቶቻችን ምናችን ኤቭሪቲንግ ይህም ኮኦርዲኔት አድርጎ የሚሰራ ፓርት ነው እና በጣም በጣም ሰፊ ነው። በጣም ሰፊ ነገር ነው ኒውሮሳይንስ እና በጣም ኢንተረስቲንግ ፓርት ነው። አይዊሽ በምስል በሚታይ በቪዲዮ የሚደረግ ቃለመልልስ ሲኖረን እንደው ማስተማሪያችሁን እየተጠቀማቸው የአንጎል ክፍልን ይሄን ይሄን በሚለው በተሻለ ቀረብ ለማድረግ እንሞክራለን። ይሄን የሚያስደምም የሰውነት ክፍል ለሁለንተናችን ምስጢራዊነቱ ዛሬም ድረስ ገና ተጠንቶ ያላለቀ የሚመስለው፣ ነገር ግን በርካታ ስራዎችን የሚያከናውን የሰውነት ክፍል ሌሎች የሰውነት ክፍላችንን ጨምሮ የሚመራውን ለአድማጮች ቀረብ ባለመልኩ አንጎላችንን እንድንጎበኝ ይህን ጥናት የኢየሩሳሌም የሄብሩ ዩኒቨርሲቲና የዩናይት ስቴትሱ የዩሲ በርክሌ ዩኒቨርሲቲ በጋራ የሰሩትን ጥናት መነሻ በማድረግ ለሰጣችሁን ሰፊ ሙያዊ ማብራሪያ አመሰግናለሁ። ዶክተር አብዲ ኤርሜሎ የቅዱስ ጴጥሮስ ሆስፒታል የአንጎል ቀዶ ሐኪምና የክፍሉ ኃላፊ ዶክተር ያሬድ ዘነበ በአዲስ አበባ ዩኒቨርሲቲ የነርቭ ሐኪምና የትምህርት ክፍሉ ኃላፊ እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። ቃል በገባ ነው መሰረት ቅድም ነካ አድርገውታል ዶክተር ያሬድ ኒሮፕላስቲሲቲ የተባለውን ትኩረት የሳበ ጥናት ሁኔታ የሚመለከት ውይይት ላይ በቅርቡ እንደማገኛችሁ ተስፋ አደርጋለሁ። ለአሁኑ ጊዜ ምስጠልኝ። እናመሰግናለን። እኔ ማመሰግናለ ቻሉላ ቴንኪ ሪካሽ ቀጠሉላ አሁን ደግሞ ተጠያቂ ልትሆን ነው። ጠያቂ ተጠያቂ ይሆናል እኮ አይደለ? ትክክል ጠይቃለሁ። ራስህንም የምትጠይቀው አይነት ጥያቄ ነው። ከጋዜጠኝነት ሙያ በኋላ ምን ማጥናትና ምን መሆን ትፈልጋለህ ብትባል ምንድን ነው መልስ? ከባድም ጥሩም ጥያቄ ነው። የጋዜጠኝነት ሙያን ድጋሚ መኖር ከሚፈልጉ ሰዎች ውስጥ መመደብ እንደው እንደ አዲስ ዛሬ የሚጀምርም ቢሆን ተመልሼ ጋዜጠኛ መሆን ይመስለኛል ነገር ግን ሌላ በተጓዳኝ ማድረግ የምፈልጋቸው ነገሮች አሉ። ድል ያላገኘሁላቸው በሞከራቸው ደስ የሚሉኝ እንደው ነካ ነካ ያደረግኳቸው በሙሉ ልቤ ያልገባሁባቸው መስኮች አሉ። እነሱን የምፈልግ ይመስለኛል። እንደው ዝርዝር ውስጥ ሳልገባ በቂ ይሆናል ጥያቄሽ ወይስ በቂ ነው? የምጠረጥራቸውም ነገሮች ይኖራሉ። እንግዲህ ከተብተብ አድርገህ የምታስነብበንም ነገር ይኖራል ብዬ አስባለሁ ለማንኛውም ከጋዜጠኝነት ሙያ በኋላ ለሚሆነው መልካም እድል እመኝልህና ወደ ቀጣዩ ቅንብር እናመራለን። መልካም ቁንጅት ጥሩ መንደርደሪያ አድርገሻል። ለእኔ ባቀረብሽ ጥያቄ ለዓመታት ትሰራበት የነበረውን የኢንፎርሜሽን ቴክኖሎጂ ሙያን እርግፍ አድርጋ ትታ፣ እውነትም እርግፍ አድርጋ ሀብላ የሕክምና ሳይንስ ወደምታጠናበት ትምህርት ቤት ለማቅናት የወሰነችውና መወሰንም ብቻ ሳይሆን ህልሟን እውን ያደረገችው ወጣት አብራን ትገኛለች። የቀድሞዋ የኢንፎርሜሽን ቴክኖሎጂ ወይም አይቲ ባለሙያዋ በዛሬዋ ሐኪም ዶክተር ሲሃም መሐመድ። ዶክተር ሲሃም መሐመድ በቅድሚያ ለጊዜሽ አመሰግናለሁ። አመሰግናለሁ እና ዛሬ ስለጋበዝከኝ። ዶክተር ሲሃም ለፕሮግራማችን በእንግድነት የጋበዝኩሽ የተለየ ህይወት መንገድ መርጠሻል። የተለየ የምለው ለአመታት ከሰራሽበት እና ካገለገልሽበት የኢንፎርሜሽን ቴክኖሎጂ በፍጹም ከእሱ ጋር ዝምድና ወደሌለው የሙያ መስክን ያመራሽው የሕክምና ሙያ አጥንተሽ ዛሬ የሕክምና ዶክተር ሆነሻል። ይሄ መንገድ የተለመደ አለመሆኑ ብቻ ሳይሆን ውሳኔውም ከባድ ነው። በጣም ጥሩ ህይወት በሚባል ደረጃ እየሰራሽ ባለሽበት፣ እንዲያውም የተለዩ እድሎች በመጡበት ሰዓት ይህን ውሳኔ እንደወሰንሽ ነው የተረዳሁት። እስኪ አጫዎችን፣ እንዲህ ያለ ውሳኔ በየቀኑ አይደረገምና ከየት መጣ እንዲህ ያለ ውሳኔ? እንዴት ይህን ሀሳብ ልታውጠነጥኚ ይቻልሽ? ያው እንዳልከው በጥሩ ስራ ፊልድ ላይ ባለው ጊዜ ነው የወሰንኩት ሜዲካል ስኩል ለመሄድ ና ይህን እንደዚሁ እዛ ስራ ላይ እያለሁ የመጣልኝ ሀሳብ ሳይሆን ሁል ጊዜ ከልጅነት ጀምሮ የኔ ህልም ሐኪም የመሆን ሰውን ለመርዳት እና በዛ በዛ ስራ ዙሪያ ለመስራት ነበረ ሀሳቤ። ስለዚህ ያው እንደ አጋጣሚ ሆኖ መንገዱ የተጓዝኩት መንገድ ቀጥታ ወደዛ አልመራኝም የግዴታ መስራት ነበረብኝ ከተመረቅኩኝ በኋላ ና አንዳንድ ጊዜ የምትፈልገውን ነገር እስከምትወድ ድረስ የማስፈልገውን ስራ መስራት አለብህ፣ እስከዛ ለመድረስ እና በዛ መንገድ የተጓዝኩት ጥሩ ስራ ነበረ በጣም። እሱም ለእኔ ብዙ ነገር ቀስሜበታለሁ። ነገር ግን የእኔ የመጨረሻ አላማ የህልሜ ዶክተር ለመሆን ስለነበረ እሱን ትቼ ወደዛ ለመሄድ ወሰንኩኝ። ከእንደገና ወደ ሜዲካል ስኩል አብለሽ ትምህርት ቤት እንደገና መግባት የህክምና ሙያ ራሱን የቻለ ነው ብለናል። ዝምድና የሌለው ትምህርት መማር፣ ቀድሞ የነበረሽ ህልምሽ የቀሰቀሰውም ቢሆን የወሰድሽው ውሳኔ እንደው ትልቅ ነው እና እንደ ተረዳውት ደግሞ ብዙ ጥሩ ጥሩ እድሎች ባገኘችበት ለመወሰንም ከባድ በሆነ ሰዓት ነው ይህን ውሳኔ የተከትለሽ ትምህርቱን ወደምታጠኝበት የሄድሽው ምን ይመስል ነበረ ስራሽ ቦታ የነበረው ሁኔታ ይሄን ውሳኔ በወሰንሽ ጊዜ አዎ ስራዊ ቦታ እንዳልኩ ዛኔ በጣም ጥሩ ነበረ ነው ስኬጁሌም ጥሩ ነበር ከቤት መስራት ችል ነበር እና የዛን ሰሞን እንደውም አለቃዬ ጠርታኝ ደሞዝ ጭማሪም በዛ ላይ ደግሞ ፕሮሞሽን እና ወደ ሌላ ትሬኒንግ እና ወደ ተሻለ ፖዚሽን እንደምሸጋገር የነገረችን ቀን ነው ይህንን ውሳኔ ወስኜ ወደ ሜዲካል ስኩል አፕላይ ያደረግኩት ምክንያቱም ሞር በዛ ፊልድ ላይ በተመቸኝ ቁጥር ሞር ባደኩኝ እና ገቢም ስራም ሁኔታ እየተመቻቸ በሄደ ቁጥር ምቾት ከዛ ህልሜን እንትን እንዲለኝ እንዲያስቆየኝ አልፈለግኩም እና የዛን ቀን ተመልሼ ወደ ቢሮ ስመለስ አብሮኝ የሚሰራ አንድ ተለቅ ያለ ሰውዬ አለና፣ የዛን ጊዜም እንኳን ደስ ያለሽ ሲለኝ ብዙም ደስታ አላየሁም ፊቴ ላይ ና አይ ደስ ብሎኛል፣ ግን እኔም የእውነት የምፈልገው ይህንን ነበረ ሐኪም መሆን ነበር የምፈልገው እና ያይኖ ጥሩ ነው እዚህ ፊልድ ላይ ዩኖ ጥሩ ጥሩ እያደ ሰክሰስፉል እየሆንኩኝ ነው፣ ግን ደን ሪሊ የምፈልገው የእውነት የሚያስደስተኝ የነበሩ እንደዛ ብሆን ነበር ስለው የሆነ ፊሎሶፈር አለ አለንዋት ስፒከርን ፊሎሶፈር እና የእሱን ሶስት ደቂቃ ቪዲዮ ዩቱብ ላይ አለ ዋትጁ ውድ ዩ ዱ ኢፍ ማኒ ወዝ ኖ ኦብጀክት የሚል ቪዲዮ እና ሪሊ ሁሉ ጊዜ ራሴን ጠይቅ ነበር፣ ግን በዛ መልኩ አልጠየቅኩም ነበረ እና ሌላውን ነገር ወይም ያው ገንዘብ ወይም የስራ የስራውን ሁኔታ ሳታካትት ራስህን ብትጠይቅ ምንድን ነው እኔ ብሰራ ሞር የሚያስደስተኝ ወይም የእኔን የህይወት ጎል የሚያሟላልኝ ብለ ስትጠይቅ የእኔ ያ አልነበረም። እዛ ኦፊስ ውስጥ አይቲ የሰራውኝ ወይም ደግሞ ፕሮጀክት ማናጀር ሆኜ አልነበረም የእኔ ህልም ሐኪም መሆንና የሰዎችን ህይወት በዛ መንገድ መቀየር ነበር እና የዛንኑ ቀን እዛው እዛው ኦፊስ ውስጥ ሆኜ ሜዲካል ስኩል አፕላይ ያደረግኩኝ ማለት ነው። እና እንደዛ ነበረ። ጥሩ ሁኔታ ነበር ያለኝ የስራ ሁኔታ ግን እሱን እንዲያስቆመኝ አልፈለግኩም ነበር። አድማጮች ከዶክተር ሲያም ጋር የነበረን ቆይታ ዘለግ ያለና በርካታ የህይወት መንገዷን የሚመለከቱ ዝርዝሮች የምናነሳበት ነው። ለዛሬ ግን በሰዓታችን ገዳቢነት ለቅምሻ ያህል ብቻ ነው ያሰማ ነው። ለአሁኑ ዶክተር ሲያምን ለጊዜው አመሰግናለሁ። ጊዜ እርስጥልኝ። ክቡራን አድማጮች ከዶክተር ሲያም መሐመድ ጋር የነበረን ቆይታ ዘለግ ያለ ነው። ቀሪውን ጨምረን በድረ ገጻችንና ማኅበራዊ ገጾቻችን ላይ እናኖራለን። ለአሁኑ ዶክተር ሲያምን እናመሰግናለን፣ እግዜር ይስጥልን። የምትከታተሉት የእሁድ የራዲዮ መጽሔት ፕሮግራምን ነው። አሁን ደግሞ ያደሩ ጨዋታዎች አሉን። አሁን ያደሩ ጨዋታዎቻችን ባለፈው የራዲዮ መጽሔት እንግዳችን ከነበረችው ታዋቂዋ የፊልም ባለሙያ አይዳ አሸናፊ ጋር ዘለግ ያለ ቆይታ ነበረን። እንደምታስታውሱት በዕለቱ ታዲያ ሰበር ዜና ደርሶን ስለነበረ በሰዓት መጣበብ ሳቢያ ሙሉውን ውይይት ለማቅረብ ሳንችል ቀርተናል። በተለይም አርቲፊሻል ኢንቴሊጀንስ ኤአይን በሚመለከት ሰፋ ያለውን ምልከታዋን አጋርታን ነበርና እሱን ዛሬ እኛ ለእናንተ እናጋራለን። ከዚያ በፊት ግን ቆንጂት አይዳን በመጨረሻው ላቀረብ ሽላት ጥያቄ ስትመልስ በአንድ ታላቅ ደራሲ የተደረሰ መጽሐፍ ተመርኩዛ ፊልም ለማዘጋጀት ሀሳብ መሰነቋን አጫውታን ነበር። የመጽሐፉንም ሆነ የደራሲውን ማንነት ግን ከወዲሁ ልትገልጽ እንደማትችል አስረድታን፣ ይልቁንም አድማጮቻችን የበኩላቸውን ግምት እንዲነግሩን በጥያቄ ነበር የቋጨ ነው። ልክ ነው እንዳልከው አድማጮች ግምታቸውን እንዲያጋሩን ጠይቀናል። አንዳንዶች ግምታቸውን ወይም እንዲሆን የሚመኙትን ገልጸውልናል። አሉላ አንተም በአካል ያገኘሃቸው አድማጮች ያሉ ነገር ነበር አይደል? ልክ ነው ቆንጂት፣ ባለፈው ሳምንት እሁድ አንድ ለየት ያለ ዝግጅት ላይ ነበርኩኝ። ከአንድ ደራሲ ጋር የተደረገ ውይይት ላይ ተሳትፌ ነበረ። ብዙ ሰዎች ነበሩ እና የእኛም ፕሮግራም የሚከታተሉ ሰዎች አስተያየቶች ሰጥተውኛል። እሷ አይሆንም ብላ የተናገረችው ፍቅር እስከ መቃብር ከጥርጣሬ መውጣት አልቻለም። ወዲሁም ፍላጎታቸውን ይመስለኛል ምክንያቱም እሱ እንዳልሆነ እርግጠኛ ሆኑ ብላ ነበረ ቢያንስ በውይይቱ ሰዓት የተናገረችው ቢኖር ፍቅር እስከ መቃብር አለመሆኑን ነበር። ውይይቱ ከተዘጋ በኋላ ነገራቸው አለ ባለችው መሰረት አንድ ሁለት አስተያየት ሰጪዎች እሱ ይሆናል የሚል ግምት አሁንም አለን በሚል ገፍተዋል። ከዚያ ወጣ ብለው ግን በርከት ያሉ ትልልቅ ስፍራ የሚሰጣቸው ቱባቱባ መጽሐፎችን አንስተዋል። የዳኛቸው ወርቁን አደፍርስ፣ የሲሳይ ንጉስን ሰመመን፣ የአዳም ረታን ግራጫ ቃጭሎችና መረቅ መጽሐፎቹን ላላነበበ ሰው እኚህ ድርሰቶች በጣም የተለዩ ናቸው። እንዴት አድርጎ ለሲኒማ ሊጻፍ እንደሚችል ሰዎች በልባቸው ያለ የሚወዱትን ነገር ገልጸዋል። በጣም የተለየ የገረመኝ ከልብ ወለድ ወጣ ብሎ የጥላሁን ገሰሰ የህይወቱ ታሪክና ሚስጥር፣ የሚል በዘከሪያ መሐመድ የተጻፈ መጽሐፍ አለ። ጥናታዊ ስራ ነው። በጣም የተለየ ቦታ ተሰጥቶ ይገልጹታል። የደራሲያን ማህበር የጻፈው ግለ ታሪክ አለ። እነኚህ ተጠቅሰዋል። እንግዲህ ሌሎችም ከመጡ እናስተናግዳለን። እኔ የደረሱኝ እነኚህ ናቸው። አይዳ ደግሞ በተዘጋጀች ጊዜ ልትነግረን ቃል ገብታለች። ልክ ነው። ምክንያት እንዳላት ለጊዜው ልታሳውቀን ያልፈቀደችበት የሚገርምህ፣ አሉላ እኔም የጠየቅኳቸው የተወሰኑ ሰዎች በስራዋም በቤተሰብም አካባቢ የሚያውቋት እንደቀደሙት አንተ እንዳልካቸው ሰዎች፣ እንደ አብዛኞቹ ፍቅር እስከ መቃብርን ይመስለኛል ነው ያሉት። እንግዲህ እሷ ካሰበችው ስራዋ በኋላ ደግሞ ፍቅር እስከ መቃብር ሊጠብቃት ነው መሰለኝ፣ ይመስላል ረጅም ጊዜ ሲነገርለት የነበረ ሊሰራ ተጀምረዋሉ የሚባል አስታውሳለሁ፣ ከብዙ አመታት በፊት አሁን አላየ ነውም እና ፍቅር እስከ መቃብር በሲኒማ መሰል አተራረክ የምናውቀው ንባብ ስለሆነ እንዴት አድርጎ ጥሩ ፊልም ሊወጣው እንደሚችል መገመት አያዳግትም። እንዲህ መልካም ሌሎቻችሁም። አይዳ አሸናፊ ቀጣይ የፊልም ህልሟ ያደረገችው የማንን መጽሐፍ ይመስላችኋል? አሰላስሉ እና ነገሩን። ሰዓታችን ወደ መገባደሉ እየተቃረበ ነው እና ከአይዳ ጋር በኤአይ ዙሪያ ያደረግነውን ቃለ ምልልስም ዘለግ ያለ እንደመሆኑ በሚቀጥለው ፕሮግራማችን እናቀርባለን። አሁን የአዲስ አበባው መስኮት ሊከፈት ነው። የንጉሴ አክሊሎን መስኮት ይሆናል የምንከፍተው። ባለፈው የራዲዮ መጽሔት ንጉሴ በእለቱ የዋለውን የቀዳማዊ ኃይለ ሥላሴን የልደት ቀን ሀምሌ አስራ ስድስትን መሰረት አድርጎ ያደረሰን ጭውውት በአየር ሰዓት መጣበብ ለእናንተ ጆሮ ሳይደርስ ቀርቶ ነበረ። እነሆ ዛሬ የሐምሌ ወር መጨረሻ ነው። ሐምሌ ሰላሳ የዘመን አቆጣጠራችን ባለቤት የሆኑት የተዋህዶ ሃይማኖት ሰዎች ዛሬን አመሰላሳ ወሩ ለሐምሌ ብለው ነው ስንክሳሩን ያነበቡት። ሰላሳኛው የሐምሌ ወር መጨረሻ ቀን ማለት ነው። ነገ ደግሞ ሰረቀለነ ወርሃ ነሐሴ፣ ብሩክ፣ የተባረከ የተቀደሰ የነሐሴ ወር መጣልን ይላሉ። የወር ርጉም የለውም ነው የሚሉት እነሱ። ስለዚህ ነገ ደግሞ የመባቻ ቀን ነው። የመባቻ ቀን መቼም ይከበራል። ቀድሞ በነበረው ስርዓት ጨዋታን ጨዋታ ያነሰዋልና ሰሞኑን ያልባከነ ዕድሜ የሚል መጽሐፍ እጄ ላይ ገብቶ ሳገላብጥ የአንድ ኢንጂነር ታሪክ አየሁ። ዘለቀ በላይነህ ለካስ በእኔ ሰፈር አራት ኪሎ ታላቁ ቤተ መንግሥት ዙሪያ ላይ በታጠረው አጥር የሰፈረው ቃስ የሚለውን ቅርጽ የሰሩ ኢንጂነር ዘለቀ በላይነህ ናቸው ስጠይቅ እሳቸው በሕይወት ካለፉ ብዙ ዓመታት ተቆጥረዋል አሉኝ። በመጽሐፉ አማካይነት ልጃቸውን ፈልጌ ያገኘሁት አብይ ዘለቀ በላይነህን ለመሆኑ ኢንጂነር ዘለቀ በላይ ማን ናቸው? እንጂነር ዘለቀ በላይ ነ አምስተኛ ልጅ ነኝ። እኔ በወቅቱ በእርግጥ ኢንጂነር የሚለው ስም ብዙ የተለመደ አይደለም። በዛ ጊዜ ያው የጣሊያኖች የመጀመሪያ የተግባር አስተማሪ የሆነው ጣሊያኖች ያስመረቁት የመጀመሪያ ሙርቆች ናቸው። ወደ አርባ ሁለት አመተ እንደዛ ነው እህ ሁለት አመት አካባቢ ነው የሰለጠኑት እና ጥቂትም ስለነበሩ በቅርብ ሆነው ነው ጣሊያኖቹ በጣም ተከታትለ ያስተማሯቸው። በጃንሪ ጊዜም ትላልቅ ኃላፊነት ውስጥ የውሃ የኤሌክትሪክ፣ እነዚህ ውስጥ ብዙዎች እንደነበሩ አውቃለሁ። እኔም በዛ ሰዓት ምን ያጠን ውሳቸው እሱ ያጠነው ጠቅላላ የብረታ ብረት ቴክኖሎጂ በሚል ነው በዛ ጊዜ። እና ጠቅላላ ሲባል እንግዲህ ከትላልቅ የብረት መዋቅሮች አንስቶ እቃቅን በብረት የሚሰሩ ቅርጻቅርጾች፣ የቤት ራሱ ማጌጫዎች። አብይን ለመሆኑ ቀዳማዊ ኃይለ ስላሴን ታውቃቸዋለህ አልኩትን። እኔ ተማርኩት በሊሴ ገብረ ማርያም ነው። ሊሴ ገብረ ማርያምን ለመጎብኘት የመጡ ጊዜ በጣም በቃ ይታይኛልን። ቁልጭም ባይል ትዝ ይለኛል፣ ግን በደምብ ትዝ ይለኛል። በግራ በቀኝ ወታደሮች ቆመው በጣም ሞገስ ባለው መልኩ ካባ ነገር አድርጎ እንደ ካ ነገር በቃ እንዲህ ቀስ እያሉ እግራቸው ረዘም ያለ ግን ቀስ ያለ እርምጃዋል እና እንግዲህ በታሪክም በብዙም ነገር እኔ በጣም እንግዲህ በእኛ ሀገር ትልቅ ቦታ የነበራቸው መሪ ናቸው ብዬ ነው በጣም ማስባቸው። ፈረንሳይኛ ቋንቋም እንደ አማርኛ ነው የሚናገሩ በጣም ጎበዝ ናቸው። ያሁኔም ፈረንሳይ ተማሪ ስለሆንኩኝ የእሳቸውን ንግግር ስሰማ በዛ ጊዜ እንዴት ብለው ይህንን ሊያዳብሩ እንደቻሉ እንደገና ደግሞ አጠገባቸውም ያሉ ሚኒስትሮችም በጣም ፈረንሳዊ ሁሉ አግብተው የሚኖሩ የነበሩ የሚያወሩት ፈረንሳይኛ ልቅም ያለ በጣም ይሄ ተራ ፈረንሳይኛ አይደለም። በጣም ይሄ የተማሩና የበላይ ክፍል ያሉ ፈረንሳይዎች የሚያወሩት በ የረቀቀ አገል የሙና እሳቸውም ሚኒስትሮቻቸውም የተወሰኑት የሚያወሩት የነበሩት አሁን ስሰማቸው በዛ ሰዓት የሚጠቀሙት ምንም ስህተት የሌለው ልቅም ያለ ፈረንሳይኛ ከባድ ቋንቋ ነው። ዝም ብሎ ለመግባባት ቀላል ይመስላል እንጂ ሰዋሰው ሲኬድ ትንሽ ረቀቅ ያለ ነው እንደ ዝም ብሎ አስ የሚለው ምስል ቅርጹ እንዴት እንደተሰራ የምታውቀውን ያህል ብትነግረን። አብይ እውነት ነው እንግዲህ አባታችን ከቤተ መንግስቱ ጋር በአጠቃላይ የነበረው በዚህ በብረት ስራ በጣም ጥልቅ ነው። ያው እንዳልኩት መጀመሪያ የተግባረ እድ ምሩቅ እንደመሆናቸው መጠን ያንን የተማሩትን ጥበብ የመጀመሪያ በዚህ በቤተ መንግስቱ ዙሪያ እንዲሰሩ ከተሰጣቸው ኃላፊነት አንዱ ለአባታችን ቅርጻ ቅርጾቹን የብረቱን አጥሮቹን አልፎም ደግሞ የእልፍኛ አዳራሽ ውስጥ ያሉትን የመብራት ጌጦችን እንዲሰሩ እንደ አሳይመንት ወይም እንደ አንድ ስራ ኃላፊነት ሰጥቷቸው ነበር እና በዛ ኃላፊነት እኔም ብዙ በተለይ በዚህ ቀሃስ ዙሪያ በነገራችን ላይ የቀስ ፕሮቶታይፕ ወይም ደግሞ የመጀመሪያዎቹ የተሰሩት ቅርጾች አሉ። አሁንም እኛ ወጋ በሶስት አይነት ነው የተሰሩት። ቀስ አንድ ትንሽ አለች፣ አንዳንድ ቦታ ላይ አለ፣ ረጅሞ አለ። የዩኒቨርሲቲው አጥር ላይ ያለው አዲስ አበባ ዩኒቨርሲቲ አለ። ከዛ ደግሞ በተለምዶ አሁን በደንብ የምናውቀው ቤተመንግስት ዙሪያ ላይ ያለው ትልቁ ክቡ ቀስ የሚለው ነው። ያው ቀዳማዊ ኃይለስላሴ የሚል ነው እና በዛ ጊዜ ሰሩ የነበሩትንም ሰዎች ሲጠይቅ እንደው እንዴት ይሄንን ቅርጽ ማውጣት በምን ተነሳስቶ እንዴት ነው ፈጠረው? እንዴት ነው ዝም የአባታችን አቶ ዘለቀ በጣም እንደው የተፈጠረው ለብረት ስራ ነው። በቃ ሌላ ነገር ያውቃል ብዬም አላሰበውም። በውስጡ ያለውን ነገር በዚህ በጣሊያኖቹ ያኔ በአውሮፓኖቹ እውቀትና ጥበብ ትምህርቱን ወስዶ በውስጡ የነበረውን የዳበረው የአውሮፓያኖች እውቀት በሱ ውስጥ ገብቶ እንደ ምናልባትም እነሱንም በልጦ ሳይሄድ አልቀረም መሰለኝ እና ሀሰን ሲሰራ በእነዚህ ባልኩ በሶስት ቅርጾች ተሰርቶ ቤተ መንግስት ላይ ስናየው ሻውን፣ ጦሩን፣ ዘውዱን በሁሉን እንዳልኩትም በአጠቃላይ በቤተ መንግስት ዙሪያ ውስጥ ያሉ የብረት ስራዎች በሙሉ በኃላፊነት ይሰራ የነበረው እሱ ነው። አድማጮቼ ለዛሬ አብይ ዘለቀ በላይነህን አመስግኜ ልሰናበት። የዛሬ አስራ አምስት ቀን እንገናኝ። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። የኢሜይል አድራሻችንን እናስታውሳችሁ ሆርን አት ቪኦኤ ኒውስ ዳካም። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመሩ አስራ አራት ነው። ጻፉ፣ ደውሉልን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሚሱ ሶስት ሰዓት እስከ አራት ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገሰኞ ከሚሹ ሶስት ሰዓት ላይ በምድበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና፣ አሉላ ከበደ በዚሁ ተሰናበትን። ሰላም፣ በደህና አደሩ።